እንግዲህ አዎ፣ ዛሬ ረፋት ላይ በቅዱስ ጴጥሮስ አደባባይ የቀድሞ ርዕሰ ሊቃነ ጳጳሳት በነዲህ፣ የመንግስት ከፍተኛ ባለስልጣናት፣ ዲፕሎማቶች እና በብዙ ሺ የሚገመት ሕዝብ በተገኘበትና በከፍተኛ የጸጥታ ጥበቃ ታጅበው ርዕሰ ሊቃነ ጳጳሳት ፍራንሲስ ባሳረጉት ሥርዓተ ቅዳሴ ተጀምረዋል የምህረት ዓመቱ። ከፍተኛ የጸጥታ ጥበቃ እንዳለ ነው የሰማ ነው። አዎ በጣም ከፍተኛ የጸጥታ ጥበቃ ነበረ፣ ምክንያቱም ሽብርተኝነት ተፈርቶ ተሰግቶ ነበረና። በጣም አስቸጋሪ ነበር። ትራንስፖርቱ ሁሉ በጣም በጣም ጥብቅ በሆነ የጸጥታ ሁኔታ ነው የተካሄደው። የምህረት አመት ተብሎ የታወጀበት ምክንያቱ ለምንድን ነው? የሚከበረውስ በየአመቱ ነው ማለት ነው? በየአመቱ እንኳን አይደለም። የመጀመሪያው በአንድ ሺ ሶስት መቶ ከሰባት መቶ አመታት በፊት ተካሄዶ ሀምሳ በየሀምሳ አመቱ ይካሄድ ነበረ የተለየ ሲሆን ደግሞ በመካከል ሊከፈት ይችላል። ይሁንና አሁን የተከፈተበት ምክንያት በአሁኑ ወቅት በአለም አቀፍ ደረጃ የሰው ሞራሊቲ ማለት ስነ ምግባር በተመናመነበት ቁሳዊነት በገነነበት ዓለምና የህይወት እሴቶቹን ከስነ ምግባር ተልእኮ የራቀ በመሆኑ ለሰው ልጅ እምነት ሃይማኖት እንደሚያስፈልገው ነበረ ርዕሰ ሊቃነ ጳጳሳት የተናገሩት ለምን እንደተከፈተ ሲናገሩ ለመላው ሰው ዘር መንፈሳዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና መረጋጋትን ስለሚያሻው የምህረት አመቱ መታወጁ ለሰሊቃነ ጳጳሳት በተደጋጋሚ ሲናገሩ ተደምጠዋል። እንግዲህ ይህ ክብረ በዓል አመቱን ሙሉ ነው የሚዘልቀው ማለት ነው። የምህረት አመቱ እስከሚቀጥለው አመት ሁለት ሺ አስራ ስድስት ወርሃ ህዳር ሀያ ቀን ይዘልቃል አንድ አመት ይቆያል ማለት ነው። ባለፈው የጎርጎርዮሳዊ ሁለት ሺህ ዓመት ላይ ይህ የምህረት አመት ተከብሮ ነበር መሰለኝ ከዚህ በፊት አዎ በሁለት ሺህ ነበረ የተካሄደው በሁለት ሺህ ሄዶ ተካሂዶ ነበረ። እንግዲህ የምህረት አመቱ አማንያን አማንያንም ያልሆኑ ስርየተ ኃጢአት የሚቀበሉበት ከእግዚአብሔር ጋር የሚታረቁበት ህዝቦች እርስ በርሳቸው ሰላም የሚሆኑበት የሚተዛዘኑበትና የሚተባበሩበት አመት እንዲሆን ታስበ ነው ይሄ የታወጀው። ተክለዝጊ ገብረ ኢየሱስ፣ ከጣሊያን ሮም ለሰጠህን ማብራሪያ አመሰግናለሁ። እኔም አመሰግናለሁ አዜብ።